ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ ፓርላማ የኢራቅ ወረራን ሃያኛ ዓመት በምልሰት ተመለከተ። በአንድ ፍልስጤማዊ ታጣቂ ሳቢያ የእስራኤልና ፍልስጤም የግብፅ ንግግር ሊሰናከል ይችል ይሆናል የሚል ስጋትን ፈጥሯል። ካርሎስ አልካራስ ዳግም የወንዶች ቁጥር አንድ ቴኒስ ተጫዋች ደረጃን ተረከበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ፓርላማ የኢራቅ ወረራን ሃያኛ ዓመት በምልሰት ተመልክቷል። በዩናይትድ ስቴትስ መሪነት በተካሄደው የኢራቅ ወረራ አውስትሬልያ በአጋሪነት የቅንጅቱ አባል ሆና ተሰልፋለች። ይህንኑ የኢራቅ ጦርነት መነሻ አድርጎ የአውስትሬልያ ፓርላማ አውስትሬልያ ወታደሮቿን ወደ ጦር ሜዳ ከመላኳ በፊት የአውስትሬልያ ፓርላማን ይሁንታ ድምፅ ማግኘት እንደሚገባ የአፈጻጸም ሂደቶችን እየመረመረ ይገኛል። ጠቅላይ ሚኒስትር አንቶኒ አልቤኒዚ በበኩላቸው ጉዳዩ ክርክር ሊደረግበት የሚገባ እንደሆነ አመላክተዋል። አክለውም ጦርነትና የአውስትራሊያ ወታደሮችን ለግዳጅ ማሰማራት ማንኛውም መንግሥት በጣሙን ብርቱ በሆነ መልኩ ከውሳኔ ላይ ከሚደርስባቸው አንዱ ነው ወደ ጦርነት የመግባት የካቢኔ ውሳኔን ተከትሎ የፓርላማ አባላት አተያያቸውን ሊሰጡበት ይገባል የሚለውን የራሴን አተያይ ግልጽ አድርጊያለሁ። የኢራቅ ጦርነት ከተካሄደ ሃያ ዓመታት አንስቶ በደረሱ አሳዛኝ ክስተቶችና እየደረሱ ያሉትን አሉታዊ ተጽዕኖዎቹን አስመልክተን ሁላችንም ምልሰታዊ ምልከታ ልናደርግ ይገባናል ብለዋል። በሌላ በኩል ግና የምዕራብ አውስትሬልያ የሊብራል ፓርቲ ሴናተር ሚካሊያ ካሽ አሁንም ድረስ የሃዋርድ መንግሥት በሁለት ሺህ ሦስት አውስትራሊያን ለጦርነት ማሰለፉ ተገቢና ትክክለኛ ውሳኔ ነበር ብዬ አምናለሁ ብለዋል። በአንድ የፍልስጤም ታጣቂ ሁለት የእስራኤል ወታደሮች በመቁሰላቸው ግብፅ ውስጥ በመካሄድ ላይ ያለውን የሰላም ንግግር ሊያደናቅፍ ይችል ይሆናል የሚል ስጋትን ፈጥሯል። የእስራኤልና ፍልስጤም ባለሥልጣናት በአሁኑ ወቅት በግብፅ ሻርም አልሼክ ከተማ ውስጥ በዚህ ሳምንት ውስጥ በሚጀመረው የረመዳን ጾም ወቅት ውጥረቶች እንዲረግቡ ለማድረግ በግብፅና ጆርዳን አማካይነት በንግግር ላይ ይገኛሉ። የሄብሮንና ጋዛ ንግግር በአንድ የፍልስጤም ቡድን ተቃውሞ ገጥሞታል። ሐማስም በበኩሉ እየተካሄደ ያለውን ንግግር እንደሚቃወም አስታውቋል። ባለፈው ሳምንት የዓለም አቀፍ ወንጀል ፍርድ ቤት በሩሲያው ፕሬዚደንት ቭላዲሚር ፑቲን ላይ ያወጣውን የእስር ማዘዣ ለማጠናከር የተለያዩ አገራት የፍትሕ ሚኒስትሮች ለንደን ላይ ተሰብስበው ሊመክሩ ነው። የእንግሊዝ ምክትል ጠቅላይ ሚኒስትር ዶሚኒክ ራብ አገራቸው በዚህ ዓመት ለዓለም አቀፉ ፍርድ ቤት መደጎሚያ አንድ ሚሊዮን ፓውንድ ለመቸር ቃል መግባቷን አንስተው በእንግሊዝና ኔዘርላንድስ በጋራ በሚስተናገደው የለንደኑ ስብሰባ ተሳታፊ አገራት የእንግሊዝን ዱካ ተከትለው እጆቻቸውን እንደሚዘረጉ ያላቸውን ተስፋ ገልጠዋል። የድጎማ ገንዘቡ ለጦር ወንጀል መርማሪዎች ማሰልጠኛ እንዲሁም በጦርነቱ ሰለባ ለሆኑት ስነ ልቦናዊና ግብራዊ ድጋፎችን ማካሄጃ እንደሚውል ተገልጿል። የዓለም አቀፍ ወንጀል ፍርድ ቤት ፕሬዚዳንት ፑቲንን በመቶዎች የሚቆጠሩ ልጆችን ከዩክሬን ወደ ሩሲያ አጓጉዘዋል በሚል የከሰሳቸው ሲሆን ሩሲያ በበኩሏ የፍርድ ቤቱን ክሶች አሌ ብላለች። የአውስትሬልያ ፌዴራል መንግሥት በአንድ የኢራናውያን ቡድን ላይ የጣለው ማዕቀብ በቂ አለመሆኑን በመጥቀስ የተቃዋሚ ቡድኑ ትችቱን ሰንዝሯል። የውጭ ጉዳይ ሚኒስትር ፔንዎንግ የማግኒስኪ ፈለግን ተከትሎ የእስላማዊ አብዮታዊ የክብር ዘብ ኮር ገዲብ የጸጥታና ወታደራዊ ባለስልጣናትን አክሎ በአስራ አራት ግለሰቦች ላይ ማዕቀቦችን እንዲጣል ወስነዋል። የቀድሞው የአገር ውስጥ ጉዳዮች ሚኒስትር ካረን አንድሮስ ሌበር የእስላማዊ አብዮታ የክብር ዘብኮርን በሽብርተኝነት በመፈረጅ ለአገዛዝ ሥርዓቱ ጠንካራ መልእክት ሊያስተላለፍ ይገባል ሲሉ ፓርላማ ላይ ተናግረዋል። ይሁንና የምክር ቤት አባል ጁልያን ሂል እንዲያ ያለው ማዕቀብ ረብ የለውም በማለት ገልጠዋል። አንድ የቀድሞው የዩናይትድ ስቴትስ ባህር ኃይል ባለሥልጣን አውስትሬልያ ከዩናይትድ ስቴትስና እንግሊዝ ጋር የባህር ሰርጓጆችን ለመግዛት የደረሰችውን ስምምነት አስመልክተው ድጋፋቸውን ሰጥተዋል። 368 ቢሊየን ዶላርስ ወጪን የሚጠይቀው ስምምነት ባህር ሰርጓጆቹን ሰርቶ ግዳጅ ላይ ለማዋል የሚፈጥረው ረጅም ጊዜና የአጠቃቀም ሂደቱ ጋር ተያይዞ ብርቱ ትችቶች ገጥመውታል። ይሁንና የቀድሞው የዩናይትድ ስቴትስ ባሕር ኃይል ጸሐፊ የነበሩት ሪሽድ ስፔንሰር ካምብራ ብሔራዊ ፕሬስ ክለብ ተገኝተው ባደረጉት ንግግር ስምምነቱ የንግድና ከባህር በታች ያሉ የግንኙነት መስመሮችን ከቻይና ለመከላከል አስፈላጊ ነው በማለት የድጋፍ ድምፃቸውን አሰምተዋል። እንዲያ ያለውን ጥቃት ለመከላከልም የምዕራባውያን አገራትን በስፍራው መገኘት ግድላል ብለዋል። በማከልም ለዚያ እውቅና ከቸርን ወቅቱ የታላላቅ ኃይላት ፉክክር ጊዜ ነው እናም እርምጃ ልንወስድ ይገባናል ትርጉም ያለው እርምጃ ፖሊሲ ያንን አይፈጽምም የሚተገበረው በፈጻሚዎች ነው ስለ ብሔራዊ ደህንነትና አካባቢዊ ደህንነት ስንናገር የምናስበው ስለ ጦር ኃይላችን ነው በመከላከያ ብቃታችን ላይ ሟለ ንዋይን ማፍሰስ ወሳኝ ነው ብለዋል የዊምብልደን ሻምፒዮና ኤሌና ራይባኪና ኤሪና ሳባሊንካን በመርታት የኢንዲያን ዌልስ የሴቶች ሻምፒዮን ለመሆን በክታለች። ራይባኪና ሳባ ሊንካን የረታችው ሰባት ስድስት ስድስት አራት በሆነ ውጤት ሲሆን ሳባ ሊንካን ለመርታት ቀደም ሲል ለአምስት ጊዜያት ሞክራ ድል አልቀናትም ይሁንና ራይባኪና ለቴኒስ ግጥሚያ ስትቀርብ ስለ ስታስቲክስ እንደማታስብ ተናግራለች በወንዶች የመጨረሻ ማጣሪያ ግጥሚያም ካርሎስ አልካራስ ዳንኤል ሜድቬዴቭን 6 3 6 2 በመርታት ባገኘው ውጤት ከወንዶች የዓለም ቴኒስ ቁጥር አንድ ስፍራን ከኖቫክ ጆኮቪች ነጥቆ የዓለም አሸናፊነቱን ስፍራ ለማስመለስ ችሏል። የ19 ዓመቱ አልካራስ ባለፈው ሴፕቴምበር የአንደኛነት ስፍራን በያዘበት ወቅት ከወንዶች የዓለም ቴኒስ የመጀመሪያ ወጣት ሆኖ የተመዘገበ ሲሆን ጆኮቪች የአውስትራሊያን ኦፕን ሻምፒዮን በመሆኑ ከሃያ ሳምንታት በኋላ የአንደኛነት ደረጃ ስፍራውን ተነጥቆ ነበር። ሆኖም በኢንዲያና ዌልስ ድሉ ዳግም የአንደኝነት ስፍራን ለማስመለስ በቅቷል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ78 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ፣ በአብዛኛው ፀሐያማ ይሆናል። ዝቅተኛ 20፣ ከፍተኛ 33። አደላይድ፣ ለከፋ ይችላል። ዝቅተኛ 16፣ ከፍተኛ 27። ሜልበርን፣ ካፊያው ይጨምራል። ዝቅተኛ 13፣ ከፍተኛ 22። ሆባርት፣ በአብዛኛው ፀሐያማ ይሆናል። ዝቅተኛ 7 ከፍተኛ 21። ካምብራ ረፋዱ ላይ ያካፋል። ዝቅተኛ 12 ከፍተኛ 22። ሲድኒ ደመናማ ይሆናል። ዝቅተኛ 19 ከፍተኛ 24። ብሪስበን ብራ ይሆናል። ዝቅተኛ 23 ከፍተኛ 30። ዳርዊን ያካፋል። ዝቅተኛ 25 ከፍተኛ 31። አዲስ አበባ በመጠኑ ያካፋል። ዝቅተኛ 11 ከፍተኛ 23። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬልያ ፓርላማ የኢራቅ ወረራን ሀያኛ ዓመት በምልሰት ተመለከተ። በአንድ ፍልስጤማዊ ታጣቂ ሳቢያ የእስራኤልና ፍልስጤም የግብፅ ንግግር ሊሰናከል ይችል ይሆናል የሚል ስጋትን ፈጥሯል። ካርሎስ አልካረዝ ዳግም የወንዶች ቁጥር አንድ ቴኒስ ተጫዋች ደረጃን ተረከበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።